ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም እንደምናምሻችን። እኔ ደግሞ በመጥራት በምሽት የጋቢና ጉዞ የኢትዮጵያ መንግስት ትላንትና እና ዛሬ ወደ አምስት ሺህ የሚጠጉ ከጸረ መንግስት ተቃውሞች ጋር በተያያዘ ታስረው የቆዩትን መፍታቱን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድ እና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ። የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ በሞከር ዋጋ ያስከፍላል። ዜናውን እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለእስረኞቹ ያደረጉትንም ንግግር ይዘናል። በሌላ ዜና ዶክተር መረራ ጉዲና ሰሞኑን ሲወራ እንደሰነበተው ሳይሆን ምንም አይነት የማሰቃየት ድርጊት አልተፈጸመባቸውም ሲሉ ጠበቃቸው አስተባበሉ። ሲመጡ ላንግዴር ሱሪ እና ሸሚዝ ለብሰዋል። እጃቸው ካቴና የለበትም። መጀመሪያ ቀን ካቴና ታስረው ነበረ እና ዘና ብሎ ነው የመጡት። አገናኙንና ወደዛ ሄዱ። አንድ ቅጽ አዘጋጅቼ ነበር። አንድ ጠበቃ ከደንበኛ ጋር የሚሞላውን ቅጽ፣ እሱን ቅጽ ሞላን። አንድ ረጅም ሰዓት ነው ቅጾቹ ሞላን። የአረና ትግራይ ፓርቲ የአባላት ስብሰባ መከልከሉን በተመለከተ ከክልሉ ያገኘነውን ማብራሪያም ይዘናል። በሌላኛው ዘገባችን ደግሞ ለአፍሪካ የኤሌክትሪክ ኃይል ችግር የፀሐይ ኃይል አማራጭ ሊሆን እንደሚችል የሚዳስስ ዘገባም ይዘናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ። ዜናውን ይዤ የሚቀርበው መስታወት አራጋው ነኝ። በመጀመሪያ ወደ ሶማሊያ ነው የምናመራው። ሶማሊያ ውስጥ ተደማጭነት ያላቸው ኢማሞች ቡድን የእስላማዊነት ተግባር አይደለም፣ ሃይማኖታዊ እምነታቸውንም ይፈታተናል በማለት ሴቶች የቅርጫት ኳስ እንዳይጫወቱ አስጠንቅቋል። የሶማሊያ ሃይማኖታዊ ካውንስል የተባለው ቡድን መግለጫውን ዛሬ አወጣው። በጋርዌ የፑትላንድ መዲና ለሚደረገው ብሔራዊ የሴቶች የቅርጫት ኳስ ውድድር ዝግጅት በሚካሄድበት ወቅት ነው። የሴቶች የቅርጫት ኳስ መጫወት እስላማዊ ሕግን ባህልንና እሴትን ይጥሳል፣ ሴቶች በቀላሉ ሙስና ውስጥ ሊገቡ የሚችሉበት ቦታም ነው በማለት እያስጠነቀቁን ነው ሲሉ የካውንስሉ ሊቀመንበር ሼክ ባሽር አህመድ ሳላት ለአሜሪካ ድምጽ ሬዲዮ ተናግረዋል። በሀገሪቱ ብሔራዊ የሴቶች የቅርጫት ኳስ ጨዋታ ውድድር ሲደረግ ለመጀመሪያ ጊዜ ሲሆን ነው። የሀገሪቱ መዲና ሞቃዲሾ እና አራት ሌሎች ፌዴራላዊ ክልሎች ይሳተፉበታል። የሶማሊያው ሃይማኖታዊ ካውንስል በአክራሪ እማሞች የሚንቀሳቀስ ቡድን ሲሆን ፋትዋ ወይም ሃይማኖታዊ አዋጆች በማውጣትም ይታወቃል። በበርሊን በታዋቂው የገና ገበያ ቦታ ሰኞ ዕለት የጅሀድ አራማጅ ባደረሰው የመኪና አደጋ አስራ ሁለት ሰላማዊ ሰዎች ህይወታቸው መጥፋቱ ይታወሳል። የገበያው አዘጋጆች በሙዚቃና በደማቅ የበዓል መብራቶች ፋንታ በርካታ ሻማዎችና አበባዎችን በማስቀመጥ እንደገና የገበያ ቦታውን ለመክፈት ወስነዋል። የጀርመን ፖሊሶች ከወራቶች በፊት ጀርመንን ለቆ እንዲወጣ ትዕዛዝ የተላለፈበትን የ24 ዓመቱን ቱኒዚያዊ በመላው አውሮፓ በማፈላለግ ላይ የሚገኝ አኒስ አምሪ የተባለው ይህ ተጠርጣሪ በጀርመን ሀገር የመኖሪያ ፈቃድ ለማግኘት አመልክቶ ያልተፈቀደለትና የጦር መሳሪያ በመግዛት ጉዳት ሊያደርስ ይችል ይሆናል በሚል ጥርጣሬ እስከ መስከረም ወር በፖሊሶች ክትትል እየተደረገበት ነበር። ከስድስት ወራት በፊት የመኖሪያ ፈቃድ ማግኘት እንደማይችል ቢነገረውም በተለያዩ ማስረጃዎች ጉድለት ምክንያት ወደ ሀገሩ ቱኒዚያ የጀርመን መንግስት ግን አልመለሰውም ነበር። የጀርመን የመገናኛ ብዙሃን የሀገሪቱ ፖሊሶች የተጠርጣሪውን ምሪን የተለያዩ የወረቀት ማስረጃዎችና ተሽከርካሪውን መንዳቱን የሚያረጋግጥ የጣት አሻራዎቹን ጥቃት ባደረሰበት መኪና ውስጥ እንዳገኙ እየዘገቡ ይገኛሉ። በሌላ ወገን ወደ ሲሪያ ከአሌፖና በኢድሊብ ክፍለ ሀገር ከሚገኙ ሁለት በአማጽያን የተከበቡ መንደሮች በብዙ ሺህ የሚቆጠሩ ሰዎችን የማስወጣቱ ሂደት ቀኑንና ሌሊቱን ሙሉ እንዲቀጥል እንደሚጠብቁ ዓለም አቀፍ የቀይ መስቀል ኮሚቴ ገልጾ ሆኖም መጥፎ የአየር ሁኔታ ሂደቱን እያዘገየ ነው ብሏል። በሌላ በመጨረሻም ሩሲያ በቱርክ ለተገደሉት አምባሳደሯ ሞስኮ በሚገኘ የውጭ ጉዳይ ሚኒስቴሯ የሀዘን ስነ ስርዓት አደረገች። በአንካራ ቱርክ ግዳጅ ላይ ባልነበረ ፖሊስ ባለፈው ሰኞ የተገደሉት በነበረ ፖሊስ ባለፈው ሰኞ የተገደሉት አምባሳደር አንድሬይ ካርሎቭ አስክሬን በአበባ ጎንጎን ተከቦ በወታደራዊ የክብር ዘቦች ታጅቧል። በርካታ ሰዎችም ለቤተሰቦቻቸው ሐዘናቸውን ገልጸዋል። ለዛሬ ያዝንላችሁ። ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ዝግጅቶቻችን ልመልሳችሁ። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ከኦሮሚያና ከአማራ ክልሎች በሁከት ተጠርጥረው የተያዙ ወደ አምስት ሺህ የሚጠጉ ተጠርጣሪዎች ጥቅስ የተሃድሶ ስልጠና ወስደው መለቀቃቸውን የኢትዮጵያ መንግስት አስታወቀ። በመንግስት መገናኛ ብዙኃን እንደተገለጸው በትናንትና ሁለት የተለቀቁት አራት ሺህ ስምንት መቶ ሰዎች በሀገሪቱ ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት የተጠረጠሩ በጦላይና በብር ሸለቆ ማሰልጠኛዎች የተወሰዱ ናቸው። በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ጸጉራቸውን ተላጭተው በሰፊ ሜዳ አፈር ላይ ተቀምጠው ለሚያዳምጡ የመንግሥት ተቃውሞ ውስጥ በመሳተፍ ተጠርጥረው ታስረው ለነበሩ ተፈቺዎች ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥያቄ ማቅረብ መብት ነው፣ በአመፅ በሁከትና በጉልበት ጥያቄን ማቅረብ ግን ዋጋ ያስከፍላል ብለዋል። ተፈቺዎቹ በሙሉ የለበሱት ነጭ ከናቴራ ጥቅስ አይደገምም የሚል መፈክር ደረታቸው ላይ የታተመበት ነበር። አይደገምም፣ በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ሕገ መንግስቱ በደም የተጻፈ ሕገ መንግስት ነው። በብዙ መስዋዕትነት የተጻፈ ሕገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ሕገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። በተሐድሶ እንደተፈቱ በመንግስቱ የተገለጸው ግለሰቦች ስህተታቸውን ማመናቸውን ጠቅላይ ሚኒስትሩ አስታውሰው በመንግስታቸው ተሰሩ ያሏቸውንም ስህተቶች ዘርዝረዋል። የእናንተን ስህተት እናንተ ተናግራችኋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። ስለዚህ እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም፣ ገዢው ወይም አስተዳዳሪው ፓርቲ ኦህድድ ኢህአደግን በፌዴራል ደረጃ ደግሞ ኢህአደግም ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሀድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ትናንትና ዛሬ ከእስር ከተፈቱት መካከል ለአርባ ቀናት ያህል ታስሮ የቆየው የዞን ዘጠኙ ጦማር ጸሐፊ በፈቃዱ ኃይሉ እንዲሁም ሌሎች አራት ጸሐፊዎች ተለቀዋል። በፈቃዱ ለአሜሪካ ድምፅ ሬዲዮ በሰጠው ቃለ መጠይቅ የአስቸኳይ ጊዜ አዋጁን ተችታሃል በሚል በቁጥጥር ስር ውሎ እንደነበረ ጠበቃው መግለጻቸው ይታወሳል። በሌላው ዘገባችን ዶክተር መረራ ጉዲና ሰሞኑን ሲወራ እንደሰነበተው ሳይሆን ምንም አይነት የማሰቃየት ድርጊት አልተፈጸመባቸውም ሲሉ ጠበቃቸው አስተባብለዋል። ትላንት በጎበኟቸው ወቅትም አንጻራዊ በሆነ ነጻነት እንዳነጋገሯቸው አስታውቀዋል። ዶክተር መረራ በህጉ መሰረት እስከ ዛሬ ቃላቸውን ለፍርድ ቤት እንዳልሰጡ ጠበቃቸው ጨምረው ተናግረዋል። መለስካቸው አመሀ ዝርዝሩን ይዟል። ከኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ለቪኦኤ እንዳስታወቁት በተለያየ መንገድ ሰሞኑን ዶክተር መረራ በምርመራ ወቅት የማሰቃየት ተግባር እንደተፈጸመባቸው ተደርጎ ይወራ የነበረው ከእውነት የራቀ ነው ብለዋል። ትናንትም ሲያናግሯቸው ከዚህ ቀደም ከነበረው ሁኔታ በተለየ እና በአንጻራዊ ነጻነትም እንዳናገሯቸው አቶ ወንድሙ ይብሳ ተናግረዋል። ሲመጡ ላንግዴር ሱሪና ሻሚዝ ለብሷል። እጃቸው ካቴና የለበትም። መጀመሪያ ቀን ካቴና ታስሮ ነበረ እና ዘና ብሎ ነው የመጡት። አገናኙንና ወደዛ ሄዱ። አንድ ቅጽ አዘጋጅቼ ነበር። አንድ ጠበቃ ከደንበኛ ጋር የሚሞላውን ቅጽ፣ እሱን ቅጽ ሞላን አንድ ረጅም ሰዓት ነው ቅጾቹ ሞላን አውራ። ከዚህ በፊት ግን በነበረው ግንኙነታችሁ ፖሊስ በአካባቢያቸው እንደነበረ ዶክተር ያዕቆብ ገልጸው ነበር። ትላንትና እርሶ ሲጠይቋቸው ይሄ አልነበረም። ትንሽ ራቅ ብሎ ነው የቆሙት። ትላንት ፈታ ሰጥቶኛል። በነጻነት ነበር፣ አንጻራዊ ነጻነት ነበር። የመጀመሪያ ቀን ከዶክተር ያዕቆብ ጋር የነበርነ ጊዜ ዱኛ ጋ ነው የቆመው። እጃቸው በካቴና ታስሯል። ጥበቃዎች ነበሩ። አሁን ግን ራቅ ብሎ ነው የቆሙት። ያው በአራቱ መቅጣጫ ሊቆሙ ይችላሉ። እነሳቸው ዘናውን ያወራ ነው። በቃ መውራት ያለብን ሁሉ አወራ። አቶ ወንድሙ እንደሚያብራሩት ከሆነ ዶክተር መረራ ጉዲናን የፖሊስ አባላት በተለያየ ጊዜ ያገኟቸው ያነጋገሯቸው ቢሆንም የሀገሪቱ ህግ በሚያዘው መሰረት ቃላቸውን ለፖሊስ አልሰጡም አንድ ተጠርጣሪ በፖሊስ ከተያዘ በኋላ በ24 ሰዓት በ48 ሰዓት በ72 ሰዓት እንደ ቦታ ርቀት ፍርድ ቤት ይቀርባል ቀጠሮው ይጠየቅበታል እሳቸው ሀሙስ ማታ ከምሽቱ ሁለት ሰዓት ብርበራው ተጀመረ። እና ስምንት ሰዓት ሰባት ሰዓት አካባቢ አለቃ ያሉኝ ስምንት ሰዓት ማዕከላዊ ደረሱ ሁለት ልጆቻቸውና የተወሰነ እቃ ዘኛው እቃ ተባርብሮ እዛ ነው የቀረው። የተወሰነ እቃ ደረሰ። በማግስቱ ፍርድ ቤት አቀረቡኛል። ወደ አስር ሰዓት እንደዚህ አካባቢ ያቀረቡኝ 8 ስምንት ሰዓት ቀጠሮ ትጠየቅብኝ ለምንድን ነው ብዬ ብል የተከሰስከው የኢትዮጵያ ፓርላማ በሽብር ከመደበው ድርጅቶች ጋር ተልኮ ተልእኮ ተቀብለ መጥተሃል ተብዬ፣ ይሄ ስለሆነ ሽብር ነው። እስከምጠራ 28 ቀን ነው የምንጠይቅ ብያሉ። ከዛ ወዲህ አልጠየቀኝም። ማለ ፖሊሶች ሁለት አንድ ቀን አንድ ፖሊስ አንድ ቀን አንድ ፖሊስ እንዲ እንዲሁ አወራንና፣ ይሄ አንቀጽ የወንጀል መቀጫ ሥነስርዓት ግ ቁጥር 27 ነው። አንቀጽ ሁለትን ጠቅሰው ማስረጃ ይሆን ብያል ብሎ ኛ፣ አደለም ዝም ብለን አወራን። ስናወራ ግን ፈርም እዚህ ላይ ያለን እሱ ይጽፋለን ያወራለሁ አይ ሳላነብ አልፈርምበትም። እንዳላነበርም ወደ ስር የለኝም ስል ከዚህ በላይ ምንም አላለኝም። አቶ ወንድሙ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በተያያዙበትና መኖሪያ ቤታቸው በተበረበረበት ዕለት በፖሊስ ከተያዙ ንብረቶቻቸው መካከል 350 የካናዳ ዶላር እንደተመለሰላቸው ታውቋል። ዶክተር መረራ ለሁለተኛ ጊዜ የዛሬ ሳምንት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ አረና ትግራይ ባለፈው እሁድ በማይጨው ከተማ የጠራው የድርጅት አባላት ስብሰባ በጸጥታ ኃይሎች ትዕዛዝ እንደተቋረጠበት ማስታወቁን ትናንት መዘገባችን ይታወሳል። የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ሲናገሩ ስብሰባውን ለማካሄድ ማቀዳቸውን ከአንድ ወር በፊት ለክልሉ ፖሊስ ኮሚሽን በጽሁፍ አስታውቀናል ብለዋል። ይህንም በሚመለከት ግርማ የገብሩ ዛሬ የትግራይ ፖሊስ ኮሚሽነሩን አቶ ዛማኑኤል ለገሰን አነጋግረው ተከታዩን ልኳል። የአረና ትግራይ ለሉዓላዊነትና ዴሞክራሲ ትላንት ለአሜሪካ ድምፅ ሬዲዮ በሰጠው መግለጫ በተለይ ደግሞ የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሰ አረና በቅርቡ ትግራይ ውስጥ ጉባኤውን ለማካሄድ ዝግጅት እያደረገ እንደሆነ በመግለጽ ለጉባኤ ቅድመ ዝግጅት ስብሰባዎችን የአባላት የድርጅቱ ስብሰባ ለማድረግ አቅዷል። እሁድ ዕለት ማይጨው ከተማ ውስጥ ይህንን ስብሰባ ለማድረግ በጀመረበት ጊዜ ግን በጸጥታ ኃይሎች ያንን ስብሰባ እንዲያቆም እንደታዘዙ ቅሬታቸውን ገልጸዋል። እስኪ የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዛአማንኤል ለገሰ ይህንን በሚመለከት የሚሉኝ ልስማ። እንግዲህ አመሰግናለሁ። አረና ትግራይ ላቀረቡት አቤቱታ፣ በእርግጥ ይሄ አስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። ይሄ በደንብ እንደሚገባቸው አውቃለሁ። ስለዚህ በዚህ በኩል አላማው ያልታወቀ ስብሰባ ለማድረግ በቀጥታ እኔ የምመራው ኮሚሽን ጋር የደረሰ ደብዳቤ የለም። ስለዚህ የማናቀው ስብሰባ ደግሞ ወይ የማናቀው እንደዚህ አይነት ስብሰባዎች እንግዲህ ፌዴራል በየት አልፎ ነው እሱም አያውቀው እኛም አናውቀው። የጸጥታና የፌዴራል ኃይሎች አቁመውታል። የፌዴራል ኮማንዶ ፖስት የሚባለው ነገር ትክክል አይመስለኝም። በጣም ትልቅ ድፍረት ይመስለኛል። ይሄ በበኩሌ አሁን ያቀረቡት አቤቱታ ወቅቱም ያውቁታል። ከእንግዲህ ወዲያም ስርዓቱን ተከትለው ማቅረብ እንዳለባቸው በክልሉ ያሉ ፓርቲዎችም ማወቅ ይኖርባቸዋል። ስብሰባ ለማድረግ ሞክሮ ከሆነ ራሳቸው በሕግም ይጠየቃሉ ማለት ነው። አንደኛ ይሄ አዋጁ አላማዊ ያልታወቀ ስብሰባ ነው። ሌላ የምንላቸው በአዋጁ አፈጻጸም መንገድ ሰልፍ ነው፣ ስብሰባ ነው፣ አደባባይ ጋር መውጣት ነው። አላማው ግልጽ ያልሆነ እንደዚህ አይነት ስብሰባዎች ህግን ተከትለው ማድረግ ያለባቸው መሆናቸውን ማወቅ ይኖርባቸዋል። ስለዚህ በበኩላችን በቀጥታ ለፖሊስ ኮሚሽን እንግዲህ፣ ፖሊስ ኮሚሽን የምመራው እኔ ነኝ። በእኔ በኩል የደረሰ ቀጥታ ደብዳቤ የለም የሚል አሳስብ ነው ያለኝ። ምናልባት ኮሚሽነር አልጠየቁንም አሉኝ እንጂ አቶ አንደውም ገብረስላሴ አረናን ወክለው ምንድን ነው ያሉት፣ ከአንድ ወር በፊት በጽሁፍ አሳውቀናቸዋል በቃል ግን እንዲያውም የትግራይ ፖሊስ ኮሚሽን ፈቅዶልናል። የከለከሉን እታች ያሉት ማጨው ከተማ ውስጥ ያሉት የወረዳውም፣ የከተማው እዛ አካባቢ ያሉ የጸጥታ ኃይሎች ናቸው ነው የሚሉት። እሁድ እለት ስብሰባውን ስንጀምር ደግሞ ከላይ ከፖሊስ ኮሚሽን የመጣ ትእዛዝ ነው ኮማንድ ፖስቱ ይህንን ጉዳይ አይፈቅድም ተብሎ እንጂ መጀመሪያ ፈቅደውልን ነበር የሚሉት አለ። አቶ አንዶም ከነጭራሹ መልካቸውም ያላቃቸውም ቢሮዬም ጋር መጥተው አያውቁም። ክልሉን የምመራው እኔ ነኝ በፖሊስ ኮሚሽን ስም፣ ስለዚህ ሌላ ሰው አነጋግረው ከሆነ አላውቅም። በበኩሌ ግን እኔ እንደ ኮሚሽን የኮማንድ ፖስት አባልም ይሄ እየተባለ ያለው ጥያቄ ስብሰባ መኖረም አናውቅም፣ ደብዳቤም አናውቅም። አቶ አንዶም በቀጥታ ለፖሊስ ኮሚሽን ግን ይህ እንዳላሳወቁት ቀደም ብዬ ገልጫዋለሁኝ። እና ብዙ በዚህ በኩል ከፖሊስ ኮሚሽን የተሰጠ መመሪያም እውቀትም ስለ ስብሰባው የለም። በዚህ እንትን ብናደርገው ጥሩ ይመስለኛል እንጂ አቶ አንዶም አሁን እኔ ጋር ቀርቦ ይህም መናገር የሚችለው አይመስለኝም። ምናልባት ቅሬታ ካላቸው መጥተው ያነጋግሯችሁ። እንግዲህ ፈቃደኞች ነን። ሁልጊዜ እኮ ቢሮችን ክፍት ነው። ምንም ችግር ያለበት አይመስለኝም። እንዲያውም አሁን እነሱ የፌደራል ኮማንድ ፖስት እንደዚህ አዟል እንደዚህ ብሏል የሚሉት ነገር እኔ ትንሽ ሥርዓትና ሕግ ባለው መንገድም ቢቀርብ ጥሩ ይመስለኛል። እና እኛ መነጋገር ይችላሉ፣ ቢሮችን ክፍት ነው። በቀጥታ ለፖሊስ ኮሚሽን አቅርበው፣ ለኃላፊው ይሄ ይፈቀድልን ብለው አቅርበው ከሆነ የእኛ ስህተት ይሆናል። እስካሁን ድረስ ግን እንዳላቀረቡ ነው የምናውቀው። እና ትክክል አይደለም የሰጡት መግለጫ። የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዛማን ለገሰ ለሰጡኝ ማብራሪያ በጣም ነው የማመሰግነው። እሺ አመሰግናለሁ። እኔ እሁድ እለት አረና በማይጨው ከተማ ለአንድ ሰዓት ያህል ያካሄደው ስብሰባ በቅድሚያ በጸጥታ ኃይሎች እንዲቆም ጥረት የተደረገበት ቆይቶ በክልልና በዞን ባለስልጣናት ይሁንታ ተጀምሮ እንደነበረ የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ በትናንትናው እለት ለዝግጅት ክፍላችን መግለጻቸው ይታወሳል። ያካሄድነው ስብሰባ የማይጨው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽንና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አሳውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሂደን ነበር። እንግዲህ በመጨረሻ ዘገባችን በሺዎች የሚቆጠሩ እናቶች ጥራት ያለው የጤና አገልግሎት እንዲያገኙ ማስቻሉንና የህጻናቱን ሞት ለመቀነስም መርዳቱን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስታወቀ። እንደ አውሮፓውያን አቆጣጠር ከ2014 ዓ ም ጀምሮ ላለፉት ሁለት ዓመታት ጂ ፓይጎ ከተሰኘ መንግስታዊ ካልሆነ ድርጅት ጋር በመተባበር ያካሄደው ፕሮጀክት ውጤት ማስገኘቱን ያመለከተው እስክንድር ፍሬው ተከታዩን ዘገባ ልኳል። የፕሮጀክቱ የመጨረሻ ዓላማ መከላከል የሚቻለውን የእናቶችና ሕጻናት ሞት በአንድ ትውልድ ጊዜ ውስጥ ማስቀረት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የገንዘብ ድጋፍ የሚካሄደውና ጄፓይጎ በተባለ መንግስት ያልሆነ ድርጅት የሚተገበረው ፕሮጀክት የሁለት ዓመታት እንቅስቃሴ ይህንኑ ታሳቢ አድርጓል። ትናንት በሂልተን ሆቴል በተካሄደ ስነ ስርዓት የዚህ ፕሮጀክት የእስካሁን ሂደትና ስኬቶች ተዳሰዋል። በስነ ስርዓቱ ላይ እንደተገለጸው ከዩኤስኤአይዲ በተገኘው 3.8 ሚሊዮን ዶላር የገንዘብ ድጋፍ የተካሄደው ፕሮጀክት በርካታ እናቶችንና አዲስ የተወለዱ ህጻናትን ተጠቃሚ አድርገዋል። ፕሮጀክቱ በመጀመሪያ ደረጃ በኦሮሚያ፣ በአማራ፣ በትግራይና በደቡብ ክልሎች የሚገኙ የ216 የጤና ጣቢያዎችን የእናቶችና ህጻናት የጤና አገልግሎት ጥራት ማሳደግ መቻሉን የተጠቀሰው፣ ይህንን ያደረገው ደግሞ አዋላጆችን በማሰልጠንና በመሳሰሉት እንቅስቃሴዎች መሆኑን በኢትዮጵያ የዩኤስኤአይዲ ጤና ቢሮ ዳይሬክተር ቤታን ሞስኮቭ ተናግረዋል። ሰልጣኞቹም እናቶች በእርግዝናቸው ወቅት እንክብካቤ እንዲያገኙ ቀናቸው ሲደርስም በጤና ጣቢያዎች እንዲገላገሉ ማስቻላቸውን ዳይሬክተሯ አመልክተዋል። ታፍነው ለሚወለዱ ህጻናት የሚደረገውን ድጋፍም አብራርተዋል። ዳይሬክተሯ ይህንን ያብራሩት ከተጠቃሚዎቹ የአንዷን ሁኔታ በምሳሌነት በመጥቀስ ነው ሚሳ ስሟ ሸሚሳ ይባላል። እናም ሸሚሳ ከአንድ ቀን ለሚበልጥ ጊዜ ምጥ ላይ ነበርኩኝ። ለእኔም ሆነ በማህፀኔ ለሚገኘው ጽንስ በማሰብ በተስፋ መቁረጥ ስሜት ውስጥ ነበርኩ። አዋላጅ ነርሴ ፎዚያ ግን በምጤ ሰዓት ሁሉ ያለውን መሻሻል እየነገረችኝ፣ በተደጋጋሚ እያረጋገጠችልኝ ከጎኔ ነበረች። በመጨረሻም ምንም የለቅሶ ድምፅ ያላሰማ ወንድ ልጅ ተገላገልኩ። በጣም ደነገጥኩ። ሕፃኑ በህይወት እንደሚኖር እርግጠኛ አልነበርኩም። ፎዚያ ግን ሕፃኑ እንዲተነፍስ አደረገችው። በመጨረሻም በፈጣሪ እርዳታና በፎዚያ ጥረት ሕፃኑ ማልቀስ ጀመረ። አሁን ጤናማና በፈገግታ የተሞላ የሰባት ወር ሕፃን ሆኗል። እናትም ሆነች ሕፃን ሊተርፉና ጤናማ ህይወት ሊቀጥሉ የቻሉት አዋላጅ ነርሷ ስልጠና በመውሰዷ መሆኑን ዳይሬክተሩ አስታውሰዋል። በሺዎች የሚቆጠሩ እናቶች እንደዚህ አይነቱን ጥራት ያለው አገልግሎት ለማግኘት ወደ ጤና ጣቢያዎች መምጣታቸውን ፕሮጀክቱን የሚተገብረው ጄፓይጎ የፕሮግራም ዳይሬክተር ማሪያ ማሞ ትናገራለች። በጠቅላላው ከ19 ሺህ በላይ የሚሆኑ እናቶች የቅድመ ወሊድ ምክር እና አገልግሎት ተሰጥቷቸዋል። እነዚህም ያው በ በመንግስት ተቋማት በመንግስት ባለሙያዎች ነው። እኛ ግን አሰልጥነናቸዋል በተለይ በቢሞክ ትሬኒንግ እየሰለጠኑ ናቸው። ከዛም በኋላ እንግዲህ ቢሞክስ ስንል እንግዲህ ጥራት ያለው የጤና አገልግሎት በማቅረብ የእናቶችና ሕጻናትን ሞት የመቀነስ ፕሮጀክት ማለት ነው። አዎ። እና በዋናነት ደግሞ በወሊድ ጊዜ ጤና ባለሙያው ማከናወን ያለባቸው ሰባት ሲግናል ፋንክሽን ይለዋቸዋል። ሰባት ዋና አገልግሎቶች መሰጠት አለባቸው። እና እነዚህ በመሰጠታቸው እናቶች የተለያየ አይነት አስቸጋሪ ሁኔታ በወሊድ ጊዜ ቢገጥማቸው እዛው ያንን ለመታደግ ይጠቅማል። ከዛም በኋላ 22 ሺ አካባቢዎች እዛ እነዚህ ጤና ጣቢያዎች ውስጥ ወልደዋል። ሲወለዱ ደግሞ ታፍነው የሚወለዱ ህጻናቶች አሉ። ስለዚህ አንዱ ቢሞክ የሚረዳው ለምንድነው የታፈኑ ህጻናቶች ካሉ መስተንፈስ እንደገና እንዲችሉ የማስተንፈስ ስራ ይሰራል። በዛ መሰለኝ የታፈኑ ህጻናት ማለት የማያለቅሱ ማለት ነው። ሲወለዱ በተለመደው ሁኔታ ያለቅሳሉ ህጻናት። እና ቢሞክ ትሬኒንግ አሁን ይህንንም ጭምር ያካትታል እንዴት አድርገው ልጆችን ትንፋሽ እንዲዘሩ የማድረግ ስራ ስለሚሰራ ወደ 27 አካባቢ ልጆች እንደገና ሪስስቴትድ ነው የሚባለው፣ በዛ መንገድ ህይወታቸውን እንደገና ዘርተዋል። ሶ ባልኩ ቅድም በነገርኩ መሰረት ደግሞ ወደ 1100 አካባቢ እናቶች ልክ እንደወለዱ የቤተሰብ ምጣኔውን መውሰድ ስለፈለጉ ፖስትፓርተም አዩሲዲ ተጠቃሚዎች ሆነዋል። በጠቅላላው ያው ተደማምሮ ሀያ ሺ እናቶች ደግሞ ከወለዱ በኋላ የግድ እዛው ጤና ተቋማት ውስጥ ቁጭ ብለው ጤንነታቸው ቤት ለመሄድ ዝግጁ መሆናቸው ከተረጋገጠ በኋላ ነው የሚለቀቁት። ያንንም አገልግሎት በጥራት ሊያገኙ ችለዋል። የጤና አገልግሎት ጥራት በርካታ እናቶችን ወደ ጤና ጣቢያዎች ሊስብ እንደሚችል በኢትዮጵያ የጀፓይጎ ዳይሬክተር ሀና ጊብሰን እምነት ነው። በጥራት ላይ ያተኮረው የዚህ ፕሮጀክት አንዱ ግብም ይሄው መሆኑን አብራርተዋል። በእርግዝናና በወሊድ ጊዜ በጤና ተቋማት ውስጥ ክትትል የሚያደርጉ ሴቶች ቁጥር እየጨመረ መሆኑን እናውቃለን። ይህ ከብሔራዊው አካሄድ ጋር የተጣጣመ ነው። ስለዚህ ያ ተስፋ ሰጪ ነው ለእኛ። ጠቃሚው ነገር ምንድን ነው? ሴቶቹ ወደ ጤና ተቋማት የሚሄዱት ጥራት ያለው አገልግሎት ሲያገኙ ነው። ከወቅታዊው ደረጃና መረጃ ጋር የሚሄድ ከትኩረታችን አንዱም ይኸው ነው። If you bring people to a health facility, you have huge numbers of people, but they don't get quality care. They will not go back. They will not tell their sisters. Perkata sa wot chun hospital but thamet anna ratyallo agel kloot baya ganu thamel sa waimatum lehato chacho laksto chacho nala go chacho lijo ch may nagroom sela zhi sinna thakur ba cho kanabbaru andu yeh nau but ena thak o amati midder jagun kabit ratyallo muhanendal leb እናቶችና የቤተሰብ አባላትም ክብር ባለው ሁኔታ ሊያዙ እንደሚገባ ፕሮጀክቱ የተተገበረባቸው የጤና ተቋማት ልምድ እንደማሳያ እንደሚያገለግልና ሌሎችም ይሄንኑ እንደሚከተሉ ዩኤስአይዲና ጄፓይጎ ተስፋ አድርገዋል። በአራቱ ትላልቅ ክልሎችና በሌሎች አራት ታዳጊ ክልሎች በእናቶችና ህጻናት ላይ መስራቱን እንደሚቀጥልም ነው ዩኤስአይዲ ያስታወቀው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ የዛሬው ፕሮግራማችን ወደ መጠናቀቁ ነው። ሄኖክ፣ አዎ። በነገው ዝግጅታችን ጋቢና ሙዚቃ ዲጄ ፋጹ ምርጥ ምርጥ ሙዚቃዎችን ይዞ ይጠብቃችኋል። አትቪ አማሃሪክ ላይ የገና የፈረንጆች ገናም እሁድ ነው። ስለዚህ እሱን በተመለከተ ሙዚቃ ይጋብዛችኋል የሚል ተስፋ አለን። እሱን ያደርጋል። አስተያየቶቻችሁን ታዲያ ፌስቡክ ላይ አትቪ አማሃሪክ ላይ ለዲጄ ፋትሱም ለእኛም ጋቢና ቪዌ ሀሽታግ ጋቢና ቪዌን በመጠቀም አድርሶ ስናስተናግዳችሁ ያመሸነው እኔ መስታወት አራጋው እና ሄኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞቅቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።